የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ እናስጥል እንዴት አመሻችሁ? ዛሬ ግንቦት 25 2013 ዓ ም ነው። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶች መካከል ያው ቋንቋውን ስናስተምር ደግሞ እኛም እንደ ሌሎች ትምህርት ቤቶች ግዴታዊ የግራመር ሕጎችን በማስሸምደድ አስጨናቂ በሆነ መንገድ ሳይሆን ሰዎች ዘና እያሉ መማር የሚችሉበትን አይነት በቃ አትሞስፌር ለመፍጠር እንሞክራለን። የሰማችኋት በጸጋ ጌታቸውን ነው። ይማሩ የተሰኘ የእንግሊዝኛ ቋንቋን ማስተማሪያ የማህበራዊ መገናኛ አውታር ላይ ትሰራለች። ስለ አውታሩ የበለጠ ለማወቅ ከእሷና ከአጋሯ አማኑኤል እስራኤል ጋር ቆየት ብለን እንጨዋወታለን። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ አመሰግናለሁ ሀብታሙ። የኢትዮጵያ ብሔራዊ ምርጫ ቦርድ አቶ እስክንድር ነጋን ጨምሮ በእስር ላይ የሚገኙ የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር አባላትን በእጩነት መመዝገብ መጀመሩን ማስታወቁን የሀገር ውስጥ መገናኛ ብዙኃን ዘግበዋል። ቦርዱ የፓርቲው እጩዎች ለሚወዳደሩባቸው አካባቢዎች አሳትሟቸው የነበረ ወደ አንድ ነጥብ ሶስት ሚሊየን የሚጠጉ የድምጽ መስጫ ወረቀቶች እንዲቃጠሉ ትዕዛዝ ማስተላለፉንም ዛሬ ላስቻለው የፌዴራል ከፍተኛ ፍርድ ቤት አንደኛ የምርጫ ጉዳዮች ችሎት አስታውቋል። በዚህም መሰረት ፓርቲው ትላንት አዳዲሶቹን እጩዎቹን ማሳወቁን አስረድተዋል። የኮቪድ-19 መከላከያ ክትባት ዝቅተኛ ገቢ ላላቸው ሀገሮች እንዲዳረስ የሚሰራው በዓለም የጤና ድርጅት መሪነት የተዋቀረው ስብስብ ኮቫክስ ግዙፍ የገንዘብ ድጋፍ አገኘ። ጃፓን ትላንት ረቡዕ በኢንተርኔት አማካኝነት ባስተናገደችው የመሪዎች ጉባኤ ላይ ኮቫክስ የ2.4 ቢሊዮን ዶላር ድጋፍ ቃል የተጋባለ ሲሆን ከሁሉም ትልቁ የሆነውን ድጋፍ እንደምትሰጥ ያስታወቀችው አዘጋጇ ሀገር ጃፓን 8 ሚሊዮን ዶላር እሰጣለሁ ብላለች። ካናዳ፣ ፈረንሳይ፣ ስፔን እና ስዊድን ከፍ ያለ የገንዘብ እርዳታ እንደሚሰጡም ቃል ገብተዋል። ኮቫክስ ከተቋቋመ ወዲህ እስካሁን 9.6 ቢሊዮን ዶላር አሰባስቧል። በርካታ ሀገሮች ካከማቹት የኮቪድ-19 ክትባት ውስጥ የተወሰነውን ለኮቫክስ ሊለግሱ ቃል የገቡ ሲሆን በዚህም ጃፓን ከሁሉም ትልቁ የሆነውን 30 ሚሊዮን ክትባቶች እንደምትለግስ ቃል ገብታለች። ፍልሰተኞችን አሳፍሮ ሲጓዝ የቱኒዥያ የሜዲትራኒያን ባህር ጠረፍ ላይ ከሰጠሙት ሁለት ጀልባዎች ላይ ከነበሩት ውስጥ የሁለት ፍልሰተኞችን አስክሬን ባህር ውስጥ ማግኘታቸውን የቱኒዥያ ባለስልጣናት አስታወቁ። ትላንት የቱኒዥያ የባህር ኃይል አባላት 109 የሚሆኑትን ተሳፋሪዎች ህይወት ሊያተርፉ እንደቻሉ ገልጸው ወደ 20 የሚሆኑት ግን እንዳልተገኙ የሀገሪቱ መከላከያ ሚኒስትር አስታውቋል። አስከትሎም ሚኒስትሩ አንደኛው ጀልባ መስጠሙን አካባቢው ከነበረ መርከብ ከተነገረን በኋላ ፈጥነን በመንቀሳቀስ ኤርትራውያን፣ ሱዳናዊያን እና ግብፃውያን ያሉ ባቸውን ሰባ ፍልሰተኞችን ለማዳን ችለናል ብሏል። ዙዋራ ከምትባለው የሊቢያ ከተማ ተሳፍረው ከትላንት በስቲያ ማክሰኞ ማታ ጉዞ እንደጀመሩ ስደተኞቹ እንደተናገሩም ሚኒስትሩ ገልጿል። ከሌላዋ ጀልባ ከተማ ከተነሳችበት የጠረፍ ከተማ አቅራቢያ 39 ፍልሰተኞችን ለማትረፍ መቻሉን የቱኒዚያ ባለስልጣናት ገልጸዋል። የዓለም አቀፍ ፍልሰት ድርጅት አይኦኤም በሁለቱ አደጋዎች የ20 ሰዎች ህይወት መጥፋቱን ገልጾ ይህ የሚያመለክተው ፍልሰተኞች የሚጓዙበት መንገድ ምን ያክል ክፍል እጅግ አደገኛ መሆኑን ነው ብለዋል። በቀይ ባህር ላይ ተረስቶ በተተበ አንድ አሮጌ የነዳጅ ጫኝ መርከብ ላይ የተጫነ አንድ ሚሊየን በርሜል ነዳጅ ሞልቶ ወደ ባህሩ ለመፍሰስ መቃረቡን በተባበሩት መንግስታት ድርጅት የአካባቢ ጥበቃ ኃላፊ ትላንት አስታውቀዋል። ይህ የሆነው በየመን ውስጥ የሚንቀሳቀሱ ታጣቂዎች ባለሙያዎች መርከቡ ጋር መድረስ እንዳይችሉ በማድረጋቸው ነው። የመንግስታት ድርጅቱ አካባቢ ጥበቃ ፕሮግራም ዳይሬክተር የሆኑት ኢንገር አንደርሰን ለጸጥታው ምክር ቤት ቀርበው እንዳስረዱ ያሉት ነዳጅ የያዘው መርከብ ቢፈነዳ ወይም በላዩ ላይ እሳት ቢነሳ በየመን የሚኖሩ አራት ነጥብ ስምንት ሚሊየን ሰዎች እና በሳውዲ አረቢያ የሚኖሩ ሶስት መቶ ሀምሳ ሺ የሚጠጉ ሰዎች ከ ሀያ አራት እስከ ሰላሳ ስድስት ሰዓት በሚሆን ጊዜ ውስጥ ከፍተኛ ጉዳት ለሚያደርስ የአየር ብክለት ይጋለጣሉ ሲሉ አስጠንቅቀዋል። አንደርሰን አክለው አሁንም ድረስ መርከቡ ስላለበት ሁኔታ ወይም ባረጀ መርከብ ላይ ለአካባቢ ብክለት አደገኛ በሆነ ቀይ ባህር ክፍል ላይ ለተቀመጠው 1.1 ሚሊየን በርሜል ነዳጅ ምን መላ ማበጀት እንዳለብን አናውቅም ብለዋል። 45 ዓመታት ያገለገለው ነዳጅ ጫኝ መርከብ ሆዴይዳ ከተሰኘው የሀገሪቱ ወደብ 60 ኪሎ ሜትር እርቆ የቆመ ሲሆን መርከቡ ምንም አይነት ጥገና ሳይደረግለት ስድስት ዓመት በመቆየቱ ምናልባት እየበሰበሰና ነዳጁም በመርከቡ የተለያዩ ክፍሎች እየፈሰሰ ሊሆን እንደሚችል የተባበሩት መንግስታት ድርጅት ስጋት አለው። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። ስመኝሽን ለቀደመው ዜና አመሰግናለሁ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በጣም እናመሰግናለን። ወደ ቀደመው መሰናዱን ሸገር የማህበራዊ መገናኛዎችን ለማስተማሪያነት ከሚጠቀሙ ወጣቶች መካከል ከሁለቱ ጋር ዛሬ ቀድመን አጭር ቆይታ እናደርጋለን። የማሮ የተሰኘ ኢትዮጵያውያንን እንግሊዝኛ ቋንቋ የሚያስተምር የዩቲዩብ አምድ ቻናል መስራቾች ናቸው። በሺዎች የሚቆጠሩ ተከታዮችን አፍርተዋል። ጥራት ያላቸው ማስተማሪያዎቻቸው መልካም ምላሽን እያገኙ ነው። እነሱ ካሉበት አዲስ አበባ፣ እኔ ደግሞ ከዚህ ከዋሽንግተን ዲሲ በማህበራዊ አውታር በኩል ጥቂት ተጫውተናል። ስሜ አማኑኤል እስራኤል ይባላል። የይማሩ ክሪኤተር ነኝ። እኔ በጸጋ ቤታቸው እባላለሁ ይማሩ ላይ አስተማሪ ነኝ። መጀመሪያ ቪዲዮቹን ለመስራት ለመልቀቅ እንግሊዝኛ ለማስተማር ያነሳሳን በፊት ያው እኔ ፐርሰናል የምሰራው ትራንስሌሽን ላይ ነበር እና ብዙ ሰው ከውጭ ሀገር ወደዚህ ሲመጣ ይቸገራል። እንግሊዝኛ ለመተርጎም እንግሊዝኛ ለመናገር ከውጭ የሚመጡትም ይቸገራሉ፣ እዚህም ያሉ ሰዎች ይቸገራሉ እና ያንን ችግር ለመቅረፍ ተብሎ የተጀመረ ቻናል ነው። ያው ቋንቋውን ስናስተምር ደግሞ እኛም እንደ ሌሎች ትምህርት ቤቶች ግዴታዊ የግራመር ሕጎችን በማስሸምደድ አስጨናቂ በሆነ መንገድ ሳይሆን ሰዎች ዘና እያሉ መማር የሚችሉበትን አይነት በቃ አትሞስፌር ለመፍጠር እንሞክራለን። ከዛ ደግሞ የተማሩትን ነገር ደግሞ ወዲያው በለት ተዕለት ህይወታቸው መጠቀም የሚችሏቸውን ትምህርቶችን ለማስተማር እንሞክራለን። አዎ፣ በጣም በሺ የሚቆጠሩ ኦልሞስት ወደ መቶ ስልሳ ሺህ የሚሆን ሰብስክራይበር አለን እና በጣም ጥሩ ፊድባክ ነው ያለው። አንድም ቀን ኔጌቲቭ ኮሜንት አያጋጥምም። በጣም ፖዚቲቭ ምላሽ ነው ያለው። ሁልጊዜ ሰዎች እንደውም ሞር እንድንሰራ የሚያደርገን ኮሜንቶቹን ገብተን ስናይ በቃ በየዕለቱ በቃ ቪዲዮ እንድንለቅ ይገፋፉናል እና በጣም ፖዘቲቭ ምላሽ ነው ያለው ከሰው እና ያው ያስተዋል ነው ምንድን ነው በጣም በቃ የእንግሊዝኛ ቋንቋ በጣም ተፈላጊነት ያለው ዘርፍ እንደሆነ አይደለ? ብዙ ሰዎች ለስራም ቢሆን ለትምህርትም ቢሆን በጣም ያስፈልጋቸዋል። ግን ሀገሪቱ ውስጥ ያለው የማስተማሪያ መንገዶች ሰውን እየጠቀመው አይደለም። እና ብዙዎች ዩኒቨርሲቲ ተመርቀናል፣ ምን ብለናል፣ ግን በቃ አንችልም፣ ወይ ደግሞ ስራ ላይ ነኝ ያለሁት ግን አንችልም፣ እና በጣም ያስፈልገኛል የእናንተ ትምህርት የሚሉ ሰዎች አሉ። ውጭ ሆነውም ደግሞ በቃ ትምህርት አለም፣ አልተማርኩኝም፣ ባለመማሬ በቃ በጣም እየተጎዳሁኝ ነው እያሉ ብዙ ሰዎች አሉ። ብቻ ምን ያህል ለእኛ ሰው ይሄ ትምህርት የዚህ ቋንቋ ትምህርት እንደሚያስፈልገው በቃ በጣም ያየ ነው። ከደረሰን ምላሽ ያየ ነው ይሄ ምን ነው በጣም ተፈላጊነት እንዳለው ትምህርቶችን በምታዘጋጁበት ጊዜ የፈተኗችሁ ወይም የሚያስቸግሯችሁ ሀሳቦች ነበሩ ወይ? በአማርኛ እንደዚህ ይባላል፣ በእንግሊዝኛ ግን ለመግለጽ ከብዶን ነበር የምትሏቸው ወይንም ደግሞ ወደ አማርኛ ለመመለስም ሊሆን ይችላል። አዎ አንድ ለምሳሌ አንድ ቪዲዮ ሰርተን ነበረ ቅርብ ጊዜ ስላንግን ማስተማር የሚል በጣም እሱ ቪዲዮ እንደሆነም በጣም ብዙ ሰዎች ወደውት እያዩት ነው። አሁንም በጣም እየታየ ያለ ቪዲዮ ነው። ግን ለዛ ቪዲዮ እኛ ሪሰርች ስናደርግ አሜሪካን ስላንግ የሚለው ርዕስ ላይ አሜሪካውያን በጣም የሚጠቀሟቸው ቋንቋዎች ግን ልክ እኛ አምጥተን ያንን ማስተማር ስንፈልግ በእኛ ባህል በፍጹም የማይሆኑ ቃላት ነበሩ፣ አይደለም። እና ይህንን ያው ሰዎቹ መስማታቸው አይቀርም፣ ምን ማለት ነው ብለው መማር መፈለጋቸው አይቀርም። ግን እኛ ይህንን አናስተምር ይከብዳል ብለን የተውናቸው እንትኖች ነበሩ አይደል? አሉ። እንደዚህ አይነት በባህል ምክንያት የማይጣጣሙ ነገሮች የምዕራቡ ዓለም ሞር ፍሪ በመሆናቸው በብዙ ነገሮች ወደኛ ወደኛ ጋር ሲመጣ በደምብ ትራንስሌት የማያረጉ ነገሮች አሉ። ቪዲዮዎቻችሁን ስመለከት በጥሩ ጥራት የተዘጋጁ ናቸው። እንቅስቃሴያችሁ ወጪ ያለው ይመስለኛል። ይህን አገልግሎት ለመስጠት የሚያግዛችሁን ድጋፍ ከየት ነው የምታገኙት? ቪዲዮዎቻችን ላይ ምንም አንደራደርም። በጣም ጥራት ባለው መልኩ ነው ለማቅረብ የምንፈልገው ለተመልካቾቻችን። አንድ ሰው አንዱን ቪዲዮ አይቶ በአሪፍ አቀራረብ ከቀረበለት የሚቀጥለውን ቪዲዮ የማየት ፕሮባቢሊቲው በጣም ሀይ ስለሆነ እኛም ያንን ለማድረግ በደንብ በጥራት ነው የምንሰራው። አዎ እንዳልከውም ደግሞ በደንብ ወጪ አለው፣ በጣም ብዙ ወጪዎች ያሉት። ግን ያንን ወጪ በራሳችን ነው ከበር የምናደርገው አሁን ላይ ግን ከዩቲዩብ የምናገኘው የተወሰነ ኢንካም አለ ከእሱም እያደረግን አቻችለን ነው እየሰራን ያለ ነው። ይማሩ የተሰኘውን አውታር የበለጠ ለማሳደግ ምን አይነት እቅዶች አሏችሁ? የወደፊት ልማችሁስ ምንድን ነው? ይማሩን ለማሳደግ የተለያዩ እንቅስቃሴዎችን እያደረግን ነው። ኦሬዲ የቀረጽናቸው ፕሮጀክቶች አሉ። እነሱንም ለማሳካት የተለያዩ እርምጃዎችን እየወሰድን ነው። ከነሱ መካከል አንደኛው ይማሩ ለልጆች የሚል ፕሮግራም ነው። ልጆች በቀላሉ ቋንቋን፣ ቁጥርን፣ ከለርን የተለያዩ ገና ሲጀምሩ ማወቅ ያለባቸውን ነገሮች በአጭር ጊዜ ውስጥ እንዲጀምሩ፣ እንዲለምዱ የሚያደርጉ ትምህርቶችን እያስተማርን ነው። በጸጋና አማን እጅግ በጣም አመሰግናለሁ። የጀመራችሁት ነገር ትልቅ ቦታ ደርሶ እንድታዩ ትመኝላችኋለሁ። መልካም እድል። መልካም ምሽት። እሺ እኛም በጣም እናመሰግናለን። አክብራችሁ ስለጠራችሁን፣ ስለጋበዛችሁን እናመሰግናለን። ያው እኛም እንግዲህ ያው ለሀገራችን ሰው የሚጠቅምን ነገር ቫሊዩ አድ የሚያደርግን ነገር ለመስራት ነው እየሞከርን ያለ ነው እና ያው ይሄ ስራችንም እውቅና ተሰጥቶት ሆኚ ልጆች ጥሩ ስራ እየሰሩ ነው ብለው መጋበዛችን በጣም ደስ ብሎናል። በዚህ አጋጣሚም ደግሞ ያው ለመጀመሪያ ጊዜ ስለዚህ ቻነል የሚሰሙ ሰዎች ካሉ ቻነላችንን ፈልጋችሁ ሄዳችሁ ሰብስክራይብ እንድታደርጉ እንጋብዛለን። ያው በጣም ጠቃሚ ነገር ነው እየሰራን ያለ ነው። እናመሰግናለን በጣም So, so, so, so, so, so, so, so, so, so, so, so, አድማጮቻችን በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መርሃ ግብርም ነው። የአሜሪካ ድምፅ ዘጋቢ ሄዘር መርዶክ ከሰሞኑ ወደ ኢትዮጵያ ትግራይ ክልል አምርታለች። በዚያ ያለውን ሁኔታን በመቃኘት ትኩስ መረጃዎችን በማዳረስ ላይ ትገኛለች። ባልደረባችን አሉላ ከበደ በስልክ መስመር አግኝቷታል። በዚያ ስላለው ሁኔታ የተወሰኑ ጥያቄዎችን አቅርቡላታል። በመቀጠል የሚሰማል የሱዳን ድንበር አካባቢ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ያሉበትን ሁኔታ ስትዘግብ የቆየችውን ሄዘርን አሁን በስፍራው ተገኝታ የገጠማትን መቀሌ እስክትደርስ የነበረውን ጨምራ ያየችውን እንድትነግረኝ ጠየኳት። ለመገናኛ ብዙሀን ሰራተኞች ጨምሮ በአውሮፕላን ጣቢያ ጥብቅ የጸጥታ ጥበቃ ማየቷን ወደ አካባቢው የሚደረጉ ጉዞዎች ላይም ጥብቅ ቁጥጥር መኖሩ ያም ብዙ ያልተለመደ ያለ መሆኑን እና ከአዲስ አበባ ስትነሳ ያየችው ብዙም እንግዳ ነገር እንደሌለው፣ ነገር ግን መቀሌ ያየችው የተለየ መሆኑን ነገረችኝ። ውጥረት ያለበት ሁኔታ ነው የሚታየው። ሰዎች ከቦታ ወደ ቦታ ይንቀሳቀሳሉ። አንዳንድ ነገሮችም ክፍት ናቸው። ሰዎችን ስታያቸው በደህና ሁኔታ ላይ ያሉ ይመስላሉ፣ ነገር ግን ስታነጋግራቸው ጦርነቱ ያሳደረባቸውን ውጥረት፣ ኮሮና ቫይረስ ከጦርነቱ ጋር ተደማምሮ በአካባቢው ኢኮኖሚ ላይ ያደረሰውን ጉዳት፣ መገለሉን ትረዳለህ። ኢንተርኔት ጨርሶ አይሰራም ማለት ይቻላል። ከዓለም አቀፍ ተቋማት ጋር በሚሰሩ ጥቂት ሆቴሎች የኤሌክትሪክ አገልግሎት ሲቋረጥ መስራት ቢያቆምም ከከተማውና ከተቀረው የሀገሪቱ ክፍል ጋር ከተቆራረጠው አካባቢ ጋር ግን የሚነጻጸር አይደለም። በመንገድና በሆቴሎች አካባቢዎችም ጭምር በርካታ ወታደሮችና የጦር መሳሪያዎችን ታያለህ። ይህን ያህል የጦር መሳሪያ በከተሞች አካባቢ ማየት ያልተለመደ ከመሆኑ በስተቀር ሰላም ነው። መቀሌ ከሚገኙት የሀገር ውስጥ ተፈናቃዮች መጠለያዎች አንዱን ተዘዋውራ የተመለከተችውን ሄዘርን የካምፖችን ይዞታ እንድትገልጽልኝ ላቀረብኩላት ጥያቄ ስትመልስ በካምፖቹ ያለው ሁኔታ ተፈናቃዮቹ እንደመጡባቸው ቀዮቻቸው ባይከፋም ፈጥኖ መድረስ የሚጠይቅ ይዞታ ነው ትላለች። በመቀሌው ካምፕ ያገኘቻቸው ቀደም ሲል ስትዘግብበት በነበረው ሱዳን ላሉ ዘመዶቻቸው ያደረባቸውን ስጋት መስማቷንም ጨምራ ገልጣለች። you know are they able to eat there's not a lot of communication um, we heard the same thing in sudan lots of people fearing for their families in በካምፕ ውስጥ ያሉት ሰዎች የነገሩን በሱዳን ካምፖች ውስጥ ለሚገኙ ዘመዶቻቸው ያላቸውን ስጋት ነው። በልተው ይሆን ወይ ሲሉ ያስባሉ ብዙ፣ ግን በመካከላቸው ግንኙነት የለም። በሱዳን ካሉትም ጋር ተመሳሳይ ነገር ነበር ስንሰማ የነበረው ኢትዮጵያ ውስጥ በትግራይ ስላሉ ቤተሰቦቻቸው ደህንነት ያደረባቸውን ስጋት ነበር የሚናገሩት። በካምፖች ውስጥ ያለው የዕለት ይዞታም ከባድ ነው። በመቀሌ ብቻ 26 የመጠለያ ካምፖች አሉ። እኛ የተገኘንበት አንዱ ካምፕ ከ7000 በላይ ሰዎች ያሉበት ነው። ትምህርት ቤቱን ነው ወደ መጠለያ ካምፕ የቀየሩት። እያንዳንዱ ክፍልም ስምንት ሜትር በሰባት ሜትር ይሆናል። በአብዛኛው ክፍሎች ውስጥ ሰማኒያ አምስት ያህል ሰዎች ይኖራሉ። ካምፑን ለቀን ስንወጣም ከቀኑ ስምንት ወይም ዘጠኝ ሰዓት አካባቢ ቢሆን ነው ያነጋገርናቸው ሰዎች ሁሉ እስከዛ ሰዓት ድረስ ምግብ አልበሉም። በእርዳታ እህል ነው ኑሯቸውን መሠረት ያደረጉት እሱም አልፎ አልፎ ነው የሚመጣው። በዚያ ላይ በቂ አይደለም። እናም ዛሬ ሕጻናቱን ጨምሮ እስከዛ ሰዓት ድረስ ምግብ አላገኙም ነበር። ከዚያ የሚገኙት ተፈናቃዮች ከየት የት አካባቢዎች እንደመጡና ስለ ራሳቸው የነገሯትን ጠየቅኳት። ብዙ የሚያሳዝኑ ታሪኮች አላቸው ያለችው ሄዘር የአንዲት እናትና በምን እንደሆነ በማታወቀው ሁኔታ የቆሰለ ስለ ልጇን አስመልክቶ የነገረቻትን አጋራችኝ uh, was in the market. It was a Saturday, and she was shopping, and suddenly, she said it was just all of a sudden, tanks rolled into town, and there was fighting. ጦርነቱ ወደ እነሱ ከተማ ሲደርስ ቅዳሜ ዕለት የገበያ ቀን ነበር ድንገት ታንኮች በከተማዊት ውስጥ መታየት ጀመሩ ውጊያውም ተጀመረ ከዚህን ራቅ ስትል ለእህቷ ነገረቻት እናም መረጡ ጀመሩ በመረጡ ላይ ሳሉ የያዙት ቡና ተደፍቶበት ወይም ቤቶች ሲቃጠሉ የቦንቡ ፍንጣሪ ይምታው እርግጠኛ አይደለችም፣ ግን ልጇ ይቆስላል። ከዛም በተከተሉት በርካታ ሳምንታት ለደህንነታቸው አመቺ ስፍራ ፍለጋ ከቦታ ቦታ ስትዘዋወር ቆይታ በመጨረሻ እዚህ መቀሌ ስትደርስ በቅርቡ ነው ይሄ የሆነው። ሕክምና እርዳታ ፍለጋ ሐኪም ቤት ሄደች። ሐኪሙም ልጁ የቀደው ጥገና ያስፈልገው እንደነበረ ገልጾ እስካሁን ድረስ ለምን ዘገየሽ ሲል ጠየቃት። አሁን ሊደረግ የሚችል ነገር እንደሌለም ነገራት። ልጁ አሁን እጁን በደንብ መዘርጋት አይችልም። ትልቁ ስላለው ዋናው ጉዳይ ግን ለአካል ጉዳት መዳረጉ ነው። ያም ከብዙ አሳዛኝ ታሪኮች አንዱ መሆኑን የገለጸችው ሄዘር ያቺ እናት በንግግ ንግግራቸው መጨረሻ ዋናው ነገር ከልጄ ጋር በህይወት መትረፌ ነው ስትል የነገረቻትን አካፍራኛለች። ለአሁኑ የዘር መዶክን አመሰግናለሁ። እግዜር ይስጥልኝ። አሉላን ለቀደመው ዘገባው እናመሰግናለን። ጋቢና ቪኦኤን ነው በማዳመጥ ላይ የምትገኙት። ከአሜሪካ ድምፅ ራዲዮም ነው በመደመጥ ላይ የሚገኘው። አሁን ደግሞ ወደ ምዕራባዊቷ ወደ ምዕራብ አፍሪካዊቱ ሀገር ሴኔጋል የሚያሻግረንን ዘገባ እንሰማለን። በሴኔጋል የሚገኙ አዛውንቶች በባህር ላይ ያለ የውሃ ስፖርት ጀምረዋል። የአሊሰን ሊኮንጎና ማቢየ ናድርን ዘገባ ኤደን ገረመው እንደሚከተለው ታሰማናለች። በዳካር ንጎር የውሃ ዳርቻ ከጠዋቱ አንድ ሰዓት ተኩል ሆኗል። የውሃ ሙቀትም 20 ዲግሪ ሴልሺየስ ነው። በባህሩ ላይ በሚገኘው የውሃ ጅምናዚየም በደርዛን የሚቆጠሩ ሰዎች ልምምድ እያደረጉ ነው። ቀድሞ የሀገሪቱ ሚኒስቴር ሆኖ ሲያገለግሉ የነበሩት አራማይ ንዶዬ እዚህ ደንበኛ ናቸው። በሳምንት ሶስት ቀን ጠዋት ጠዋት ይመጣሉ። በመጀመሪያ ክረምት በመሆኑ ውሃው ቀዝቃዛ ስለነበር ጥርጣሬ ነበረኝ። ነገር ግን ከመጣኋ ሌድም እቆያለሁ ከዛ ሁሉንም አይነት ስፖርቶች አቆምኩ። የቤት ውስጥ ስፖርቶች፣ የእግር ጉዞና ሌሎች ነገሮችን አደርግ ነበር። አሁን ግን የውሃ ውስጥ ኤሮቢክስ ብቻ ነው የምሰራው። ይሄ ስፖርት ታዲያ የራሱ የሆኑ ተወዳጅ የሚያደርጉ ጸጋዎች አሉት። በቅድሚያ የባህሩ ውሃ ምስጋና ይግባውና፣ ባህሩ በማዕድናት በጨውና በአዮዲን የበለጸገ በመሆኑ የተዳከሙ የሰውነት ክፍሎችን ለማጠንከርና የሰውነት የደም ዝውውርን ለማሻሻል እንዲሁም የልብ ምትንና ፍጥነትን ለማገዝ ይረዳል። ከሰባት ዓመት እስከ ዘጠና ዓመት የእድሜ ክልል ውስጥ ያሉት ሰዎች አሉን። ለረዥም ጊዜ ባለመንቀሳቀሳቸው የተነሳ ቀላል የሆኑ አካል መናጋት ያጋጠማቸውና ቁመናቸውን ማሻሻል የሚፈልጉ ሴትና ወንድ አያቶችም አሉን። ውሃው የተሻለ ስለሚሆን በአብዛኛው በበጋ ወቅት ነው የሚመጡት። ዶክተር ንጋዬ ማቢዬ ስልሳ አንድ ዓመታቸው ሲሆን ከዘጠኝ ወራት በፊት የሰውነት ሚዛናቸውንና የንግግር ክህሎታቸውን ያዛባ የነርቭ አደጋ አጋጥሟቸዋል። የህፃናት ሐኪም የሆኑት ዶክተር ንጋዬ ስለዚህ የውሃ ላይ ጅምናዚየም ከሁለት ወራት በፊት ነበር ያወቁት። ከዚያን ጊዜ ጀምሮም እጅግ ብዙ ለውጥን አስመዝግበዋል። መጀመሪያ ላይ ማውራት ከባድ ነገር ነበር፣ አሁን ግን ተሽሎኛል። በአጠቃላይ ሁኔታው ቀላል አልነበረም። አሁን ያለምንም ድጋፍ እየተራመድኩ ነው። የራሴንም መኪና በድጋሚ መንዳት ችያለሁ ስለዚህ አሁን የተሻለ ነው። ለወራት ያህል አልጋ ላይ ከቆዩ በኋላ አዳዲስና መሰል የሕይወት ተሞክሮ ያላቸው ሰዎችንም እንዲተዋወቁ አግዟቸዋል። የሰባ አመቱ ኮሎኔል ኢብራሂም ሶንኮም በተመሳሳይ በድንገተኛ የነርቭ ምት ወይም ስትሮክ ተጠቅተው ነበር። በአሰልጣኝ አላሳን ሳምባ አማካኝነትም የእንቅስቃሴ ውስንነት ካለባቸው ቡድኖች ውስጥ ገብተው ይሰራሉ። አሰልጣኝ አላሳን የባህሩ አሸዋ በራሱ ጥቅም አለው ይላል በፊት ሰውነቱ ምንም አይንቀሳቀስም ነበር። አሁን ግን ሰላም ነው። መገጣጠሚያዎቹ በሙሉ ይሰራሉ። በፊት ምንም አይናገርም ነበር። አሁን ግን መናገር ይችላል፤ ተሽሎታል። መልካሙን አምላክ እናመሰግናለን። የውሃ ላይ ስፖርት ቤቱ ምንም ችግር በሌለባቸው ሰዎች ላይ የመዝናናት ስሜትን ሲያመጣ፣ በሌላ በኩል ብዙ ሕመሞችንም ያክማል። የዚህ ቡድን አባል ለመሆንም በወር አስር ሺህ የሴኔጋል ፍራንክ ወይም ከሀያ ዶላር በታች ነው የሚያስከፍለው። ቡድኑም በሳምንት ለስድስት ቀናት ስልጠና ይሰጣል። ሰዎቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ዜና መስተንግዶ፣ ኤልያስ አስማረ ደግሞ በድምፅ ምህንድስና አብረናችሁ ነበር። የነገሰ ይበለን።